እንደምናምሽታችሁልኛል የተከበራችሁ አድማጮቼ፣ በዓለም የግማሽ ማራቶን የብር ሜዳሊያ ተሸላሚው ኤርትራዊው አትሌት ሳሙኤል ጸጋዬ በሰላሳ ሦስተኛው የኢጣሊያው ኩንታናር አገር አቋራጭ ሩጫ ውድድር ድል ተቀዳጅቷል። የሴቶችን አሌሳንድራ አጊላር አሸንፋለች። በእግር ኳስ የሀገር ውስጥና የአውሮፓ ሊግ ሻምፒዮና ውድድሮችን ውጤትም ይዘናል። አብራችሁን ቆዩ። የትላንቱን የኩንታናር አገር አቋራጭ ሩጫ ውድድር ዜና ላስቀድም። እንዳልኩት በ 33 ተኛው በዚህ አገር አቋራጭ ውድድር የወንዶቹን ያሸነፈው በዓለም የግማሽ ማራቶን የብር ሜዳሊያ ተሸላሚው ኤርትራዊው ሳሙኤል ጸጋዬ ነው። ሳሙኤል ጸጋዬ በዓለሙ ግማሽ ማራቶን ኮፐንሃገን ላይ ድንቅ የተባለለትን ሰዓት አስመዝግቦ በሁለተኝነት የጨረሰው 59 ደቂቃ ከ21 ሴኮንድ በመሮጥ እንደነበር አይዘነጋም። ትላንት ጭቃማውን የ10 ኪሎ ሜትር ኮርስ በ30 ከ10 የሮጠ ሲሆን በሁለተኝነት የጨረሰው ኢትዮጵያዊው ግርማ ይባላል በ51 ሴኮንድ ርቀት ነው የተቀደመው። ኢጣሊያዊው ጄሱስ ኑኔዝ ሦስተኛ ሆኗል። በሴቶቹ በማራቶን ልዩ ተሰጦ እንዳላት የሚነገርላት አሌሳንድራ አጊላር በአንደኝነት አጠናቃለች። አጊላር ባለፈው ዓመት ሞስኩ ባስተናገደችው ዓለም አቀፍ ስፖርት ውድድር ላይ በማራቶን አምስተኛ መውጣቷ የሚታወስ ሲሆን በአጭር ርቀትም ጉብዝናዋን አስመስክራለች። ትላንት በ6.5 ኪሎ ሜትሩ አገር አቋራጭ በ23 ደቂቃ ከ03 በመግባት ሌላዋን የአገሯን ሯጭ ሶንያ ቤሬጃኖን በሰባት ሴኮንድ ቀድማለች። ቅዳሜ ዕለት እዚህ በዩናይትድ ስቴትስ ቤተልሔም ፊላዴልፊያ በተካሄደ የክለቦች አገር አቋራጭ ሩጫ ውድድር ደግሞ ሪያን ሂል ቀድሞ ገብቷል። ራያን ለቦርማን ትራክ ክለብ ነበር የሮጠው። አስሩን ኪሎ ሜትር በ29 ከ08 ገብቷል። በሴቶቹ ቡልደር ትራክ ክለብ ተወካዩዋ ሎራ ቱዊዝ በቀላሉ አሸንፋለች። በ15 ደቂቃ ከ36 85 አጠናቃለች። በሌላ የአትሌቲክስ ስፖርት ዜና በኦሎምፒክ ሶስት የሻምፒዮኑ ኢትዮጵያዊው ቀነኒሳ በቀለ ከአንድ ወር በኋላ ዱባይ በምታስተናግደው ዓለም አቀፍ የማራቶን ሩጫ ውድድር ይሳተፋል ተብሏል። በታሪኩ ለሦስተኛ ጊዜ ይሆናል ማለት ነው። የ32 ዓመቱ ቀነኒሳ በማራቶን ሲሮጥ ባለፈው ዓመት ፓሪስ ላይ የኮርሱን ሬኮርድ በማሻሻል 2 ሰዓ 5 ደቂቃ ከ04 ሴኮንድ በአንደኝነት መግባቱ ሲታወስ ሺካጎ ላይ ደግሞ በአራተኝነት ጨርሷል። ጊዜው ግን ጥሩ ነበር 2551 ቀነኒሳ በቀለ አሁንም በአዳራሽ ውስጥ የአምስትና አስር ሺህ ሜትር የዓለም ሬኮርድ ባለቤት መሆኑ ይታወቃል። በትራኩና በአገር አቋራጭ አስራ ስምንቴ የዓለም ሻምፒዮኑ ቀነኒሳ ሶስቴ በኦሎምፒክ ወርቅ አጥልቋል። እስከ ዛሬ በዓለም ላይ በአዳራሽ ውስጥና በመስክ በዓለም አገር አቋራጭና በኦሎምፒክ ሻምፒዮን የሆነ የመጀመሪያውና ብቸኛው አትሌት ኢትዮጵያዊው ቀነኒሳ በቀለ ብቻ ነው። ቀነኒሳ እስካሁን ማራቶኑን አስመልክቶ ከኃይሌ ገብረስላሴም ይሁን ከኬንያዊው ፖል ቴርጋት የተሻለ አጀማመር አሳይቷል። በዱባይም ሊያሸንፍ እንደሚችል ከወዲሁ የሚናገሩለት አልጠፉም። አትሌቲክሱን በዙላብቃና ለሀገር ውስጥ ዜና ወደ አዲስ አበባ ልውሰዳችሁ። ገዛኝ ጽዮን መስቀል መስመር ላይ ነው። አመሰግናለሁ ሰለሞን። በአዲስ አበባና በክልል ከተሞች የኢትዮጵያ ፕሪምየር ሊግ የሰባተኛ ሳምንት ጨዋታዎች ተካሂደዋል። እዚህ በአዲስ አበባ ስታዲየም ኢትዮጵያ ቡና ደደቢት ከትናንት በስቲያ ቅዳሜ ማለት ነው ተጫውተው ነበር። በቡና ሁለት ለባዶ አሸናፊነት ተጠናቋል። ለኢትዮጵያ ቡና ጎሎቹን በሰላሳ ስምንተኛው ደቂቃ የደደቢቱ አዳሙ መሐመድ ኳስ አስጥላለሁ ብሎ የመታት እንዳሰበው ሳይሆን በተቃራኒው በራሱ ጎል ላይ አስቆጥሯል። ከረፍት መልስ በስልሳ ሰባተኛው ደቂቃ ደግሞ ቢኒያም አሰፋ ለቡና ሁለተኛውን ሲያስመዘግብ አብዛኛው ተመልካች የቡና ደጋፊ መሆኑን ተከትሎ የደስታውና የፌስታው ጭፈራ መሬት የተነቃነቀ ያህል አካባቢውን አናውጦታል። መብራት ኃይል ዳሽን ቢራን ሁለት ለአንድ ሲረታ በስልሳ ስድስተኛው ደቂቃ ተቀይሮ ወደ ሜዳ የገባው የዮርዳኖስ አባይ ለመብራት ኃይል ሁለተኛውንና የማሸነፊያዋን ግብ ለማስቆጠር አልወሰደበትም። የዮርዳኖስ አባይ ላለፉት አስራ አንድ አመታት በየመን በፕሮፌሽናል ተጫዋችነት ቆይቶ ወደ ሀገሩ የተመለሰው በያዝነው አመት መጀመሪያ ላይ ነው። ወደ የመን ከመሄዱ በፊትም በአስራ ዘጠኝ መቶ ዘጠና ሶስት ዓመተ ምህረት የፕሪሚየር ሊጉ ኮከብ ግብ አግቢ ቢሆንም በአንድ የውድድር አመት ያስመዘገበው ሀያ አራት ጎል እስካሁንም ያልተደረሰበት ሪኮርድ ሆኖ ተመዝግቦለታል። ትናንት የአዲስ አበባዎቹ ቅዱስ ጊዮርጊስ እና ኢትዮጵያ ንግድ ባንክ ተጫውተው አንድ ለአንድ አቻ ተለያይተዋል። ናትናኤል ዘለቀ ለቅዱስ ጊዮርጊስ፣ ፊሊፕስ ዳውዝ ደግሞ ለኢትዮጵያ ንግድ ባንክ ጎሎቹን አስቆጥረዋል። በክልል ከተሞች ወላይታ ዲቻ ወልዳያ ከነማን፣ አዳማ ከነማ ሲዳማ ቡናም በተመሳሳይ ሁለት ለባዶ ረትተዋል። ሌሎች ጨዋታዎችም ተካሂደዋል። በመጀመሪያው ዙር ሰባተኛ ሳምንት ጨዋታ ላይ የደረሰው የኢትዮጵያ ፕሪሚየር ሊግ መከላከያ በአስራ ሶስት ነጥብ ሲመራ ምብራት ኃይልና የኢትዮጵያ ቡና በጎል ተበላልጠው በኩል አስራ ሁለት ነጥብ ሁለተኛና ሶስተኛ ናቸው። በሌላ የእግር ኳስ ነክ ዜና የኢትዮጵያ እግር ኳስ ፌዴሬሽን መደበኛ ጠቅላላ ጉባኤውን ከትናንት በስቲያ ቅዳሜ አዲስ አበባ ውስጥ አካሂዷል። ጠቅላላ ጉባኤው የሁለት ሺ ስድስት ዓመተ ምህረት የእቅድ አፈጻጸምና የሁለት ሺ ሰባት እቅድና በጀት በማጽደቅ ተጠናቋል። የፌዴሬሽኑ ዋና ጸሐፊ አቶ ዘሪሁን ቢያድግልኝ ካቀረቡት የእቅድ አፈጻጸም ሪፖርት ውስጥ ያጋጠሙ ችግሮችንም ጠቁመዋል ክለቦች ለተጫዋቾቻቸው ስለ ስፖርታዊ ጨዋነት ስለ ስፖርት ስነ ምግባር በሚገባ ማስተማር ማስገንዘብ የሚያመጣውን ጉዳት እንዲያውቁት የማድረግ ይሄ ትልቁ ስራ በክለቦች አካባቢ መሰራት ያለበት ነው። ከዚህ ባለፈም ደግሞ ማስተማርና ማስገንዘቡ እንደተጠበቀ ሆኖ አጥቂ ሲሆኑ ደግሞ ተገቢም የሆነ የረምት ርምጃ መውሰድ ያስፈልጋል። ሁለተኛው ጋር ስንመጣ ወደ ፌዴሬሽን ይመጣ። ፌዴሬሽን ጋር ስንመጣ እንግዲህ በዳኝነት ስርዓት ውስጥ አንዳንድ ጊዜ ዳኞች በማውቅም ሆነ ባለማወቅ የሚሰጡት የተዛባ ውሳኔ ራሱ የሚፈጥሩ ችግር ይኖራል። በዚያ ሳቢያ ረብሻ ሊነሳ ይችላል። ከስፖርታዊ ስነ ምግባሮች የሆነ ተግባር ሊፈጠር ይችላል እና እዛም ላይ መስራት ይጠይቃል። አንደኛው የማያቋርጥ ስልጠና ትምህርት መስጠት ነው ለዳኞች። ሁለተኛው ደግሞ በጨዋታ ሂደት ላይ የተከናወኑ የዳኝነት አፈጣጥሞችን እያዩ እየተከታተሉ ተገቢ የእርምት እርምጃ መውሰድ ይገባል። ጨዋታ ከመጀመሩና በእረፍት ሰዓትም የስፖርታዊ ጨዋነት ጉድለት በዓለም አቀፍ የሚያስከትሉትን ቅጣቶች በባዶ ስታዲየም እስከ መጫወትና ከዚያም ሲከፋ እስከ መታገድ የሚያደርሱትን ጥፋቶች በመጠቆም ለስፖርት ቤተሰቡ በስታዲየሙ የድምፅ ማጉሊያ ትምህርት እንደሚሰጥም አቶ ዘሪሁን ገልጸዋል። ሌላው የእግር ኳስ ዜና ወደ አውሮፓ ያሸጋግረናል። በእንግሊዝ ፕሪሚየር ሊግ አስራ ስድስተኛ ሳምንት ጨዋታ መሪዎቹ ቼልሲ፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ ተጋጣሚዎቻቸውን በማሸነፍ የደረጃ ሰንጠረዡን በበላይነት እንዳስጠበቁ ዘልቀዋል። ሌሎች ጨዋታዎችም ተካሂደዋል። ቼልሲ በሰላሳ ዘጠኝ፣ ማንቸስተር ሲቲ በሰላሳ ሶስት፣ ማንቸስተር ዩናይትድ በሰላሳ አንድ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘዋል። በስፔን ላሊጋ ሪያል ማድሪድ አልሜሪያን አራት ለአንድ ሲያሸንፍ ባርሴሎና ከሄታፌ አቻ ባዶ ለባዶ በመለያየቱ የነጥብ ፉክክሩ ላይ የአራት ነጥብ ልዩነት ታይተዋል። አትሌቲኮ ማድሪድ በቪያ ሪያል አንድ ለባዶ ተሸንፏል። ሌሎች ጨዋታዎችም ተከናውነዋል። ላሊጋው አስራ አምስተኛ ሳምንት ጨዋታ ላይ ሲገኝ የደረጃ ሰንጠረሹን ሪያል ማድሪድ በሰላሳ ዘጠኝ ሲመራ ባርሴሎና በሰላሳ አምስት ይከተላል። በዚህ ሳምንት ሽንፈት የደረሰበት አትሌቲኮ ማድሪድ ባለበት ሰላሳ ሁለት ነጥብ ላይም ቢሆን ሶስተኛ ነው። በጀርመን ቡንደስሊጋም ባየር ሙኒክ በሰፊ የነጥብ ልዩነት በሰላሳ ዘጠኝ ይመራል። ጣሊያን ሴሪያው ደግሞ ጁቬንቱስ በሰላሳ ስምንት መሪነታቸውን አጠናክረው እንደቀጠሉ ነው። በእኔ በኩል ያለው ይኸው ነው። ሰለሞን ገዛ ጽዮን መስቀልን አመሰግናለሁ። ወደ ሻምፒየንስ ሊጉ ድልድል ዜና ልለፍ። አስራ ስድስቱ ቲሞች በተለዩበት ሻምፒየንስ ሊግ ማንቸስተር ሲቲ ከስፔን ባርሴሎና፣ ቼልሲ ከፓሪስ ሳን አርሰናል ከሞናኮ ጋር ተደልድለዋል። ያምናው የሊጉ ሻምፒዮን ሪያል ማድሪድ ከሻልኬ ጋር ይገጥማል። አትሌቲኮ ማድሪድ ከጀርመኑ ባየር ሌቨርኩስን ጋር ይጫወታል። ባያን ሚዩኒክ ደግሞ ከሻክታር ዶንስክ፣ ጁቬንቱስ ከቦርሺያ ዶርትሙንድ ጋር ተደልድለዋል። ብዙ ድንቅ የእግር ኳስ ግጥሚያዎች ይጠብቁናል፣ ከሁለት ወራት በኋላ ማለቴ ነው። በዚሁ አበቃለሁ። ሳምንት በተመሳሳይ ዝግጅቴ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም ደህና አቆዩኝ።